ስርጭታችን አሁንም እስከ ምሽቱ አራት ሰዓት ይቀጥላል። የአፍሪቃ የወባ ቀን በመላው አፍሪካ በዛሬው ዕለት ታስቦ ውሏል። በዕለቱ ተረኛ የሳይንስ ፕሮግራም ምትክ ለምሽቱ በዚሁ በአፍሪካ የወባ ቀን ዙሪያ ያተኮረ ሰፋ ሰፋ ያለ ውይይት ይዘናል። የአፍሪካ የወባ ቀን የጸረ ወባ ሕክምና ለሁሉም በሚል መፈክር የወባ በሽታ ባልተወገደባቸው የአፍሪካ አገሮች በሙሉ ዛሬ ተከብሮ ውሏል። በኢትዮጵያ ደግሞ አንድ ቀን ቀደም ብሎ በትላንትና ሁለት ተከብሯል። በአፍሪካ የወባ ቀንን ለማሰብ የተሰየመው ቀን አመጣጥ እንደ አውሮፓውያኑ የዘመኑ አቆጣጠር በ2000 ዓ ም በአቡጃ ናይጄሪያ፣ በተደረገ ስብሰባ በአፍሪካ አገሮች ሚያዝያ 25 ማለትም እንደ ኢትዮጵያውያኑ አቆጣጠር ደግሞ ደግሞ ሚያዚያ 17 ማለት ነው እንዲሆን በመወሰኑ በሽታውን ለማጥፋት ያደረጉት ስምምነት ላይ የተመረኮዘ መሆኑ ይታወቃል። የአፍሪካ ወባ ቀን ከተጀመረ አምስት አመታት ወዲህ በሽታውን በመከላከል ረገድ በኢትዮጵያ የተወሰዱ እርምጃዎችን እንዲያስረዱን ሁለት እንግዶች ጋብዘናል። በኢትዮጵያ የወባ ወረርሽኝ መከላከልና የሕክምና አገልግሎቶች አቅርቦት ላይ በማተኮር በሚንቀሳቀሱ መንግስታዊ ያልሆኑ ድርጅቶች ጥምረት ጸሐፊ የሆኑት ዶክተር አጎናፍር ተካልኝና በጤና ጥበቃ ሚኒስቴር ደግሞ የወባና ሌሎች ቬክተር ወለድ በሽታዎች መከላከያና መቆጣጠሪያ ቡድን መሪ ዶክተር ዳዲ ጂማ ናቸው። ሁለቱን እንግዶቻችንን ያወያየቻቸው ባልደረባችን ትዝታ በላቸው ናት። የትላንቱን አከባበር እንዲያስረዱን ዶክተር ዳዲን በመጋበዝ ነው ትዝታ ውይይቱን የጀመረችው። ዶክተር ዳዲን አፍሪካ የወባ ቀን ሀገራችን ላለፉት አምስት ዓመታት አክብራለች። ዘንድሮ ለስድስተኛ ጊዜ ያከበረችው ለስድስተኛ ጊዜ ስናከብር ከመንግስት ተቋማት እና ሌሎች መንግስታዊ ካልሆኑ ድርጅቶች የተውጣጡ አጋር ድርጅቶች ጋር በመሆን እለቱም አክብረን ያል ነው ማለት ነው። ዶክተር አጎናፍር ከእናንተ በኩል ደግሞ መንግስታዊ ካልሆኑ ድርጅቶች በኩል ምንድን ነው የተደረገው? ዶክተር ዳዲ ያልጠቀሱት ካለ አክለው ይግለጹልን። አመሰግናለሁ። የዚህ ዓመት ዋናው መፈክር ወይንም ደግሞ ቲም የወባ ሕክምና አገልግሎት ለማግኘት የሁሉም ዜጋ መብት ነው የሚል በእንግሊዝኛው ዩኒቨርሳል አክሰስ ቱ ኢፌክቲቭ ማሌሪያ ትሪትመንት ኢዝ ሂማን ራይት በሚል መርህ ነው የዋል ነው። ከሌሎች አመታት ካከበርናቸው በይበልጥ ሀገራችን ውስጥ የወባን ቀን ልዩ የሚያደርገው በዛሬው ቀን ወባ ላይ የሚሰሩ መንግስታዊ ያልሆኑ ድርጅቶች ጥምረት ተቋቁሟል። ይሄ ጥምረት የተቋቋመው ወደ ሁለት ወር ያህል ነው የሚያስቆጥረው፣ ነገር ግን ዛሬ በይፋ መቋቋሙን ተሰብሳቢዎች በሙሉ የጤና ጥበቃ ሚኒስቴር ሚኒስትሩን ወክለው የተገኙት ሪኮግኒሽን ሰጥተውታል። በዛም መሰረት ወደ ሰላሳ ስምንት የሚሆኑ የዚህ የጥምረቱ መንግስታዊ ያልሆኑ ድርጅቶች እንዲሁም ደግሞ ፕራይቬት ሴክተሩ የሃይማኖት ድርጅቶች፣ እና አግባብነት ያላቸው የመንግስት መስሪያ ቤቶችን በአንድነት ያማከለ ጥምረት ነው ማለት ነው እና ልዩ የሚያደርገው ይሄን የዚህን ዓመት ዶክተር ዳዲ ዶክተር አጎናፍር የዛሬውን ልዩ መልእክት አንስተዋል። ይሄውም ኢፌክቲቭ ትሪትመንት ወይንም ለውጥ ሊያመጣ የሚችል ሕክምና የሚል መሆኑን እና በቅርቡ ደግሞ እንደምታውቁት ሁለታችሁም የተባበሩት መንግስታት የዓለም ጤና ድርጅት አንድ መግለጫ አውጥቷል። ይኸውም ምንድን ነው? ታዳጊ የሆኑ እንደ ኢትዮጵያ ያሉ ሀገሮች ለህዝቦቻቸው ይሄን አዲስ የመጣውን አርቲሜዘኒን የተባለ ኤሲቲ የተባለ መድኃኒት አገልግሎት ላይ እንዲያውሉ። ይሄ በኢትዮጵያ ምን ያህል ተፈጻሚነት አለው? ዶክተር ዳዲ ጂማ፣ እሺ። እንደተባለው እንግዲህ የዛሬው የአፍሪካ ማላሪያ ቀን ወይንም የአፍሪካ የወባ ቀን ሲከበር ዩኒቨርሳል አክሰስ ቱ አንቲ ማላሪያል ትሪትመንት በሚል ስሎጋን ነው ይከበር የዋለው። ይሄ መድኃኒት ለሁሉም የህብረተሰብ ክፍል በተለይ በወባ ለተገለጸ የህብረተሰብ ክፍል መዳረስ እንዳለበት እና ሁሉም ያንን ለማግኘት መብቱ እንዳለው የሚገልጽ ነው መፈክሩ። በሀገራችን እንግዲህ ይሄ አርቴሚሲኒን ቤዝ ኮምቢኔሽን ቴራፒ የሚባለው ከሁለት እና ከዛ በላይ ፍቱን የሆኑ የወባ ህክምናዎችን በአንድ ላይ አቀናጅቶ ለህክምና ማዋል ማለት ነው። ስለዚህ ይህንን ኦረድኛ በሀገራችን እንደ ፈረንጆች አቆጣጠር በሁለት ሺ አራት የውባ ህክምና መመሪያ ተዘጋጅቶ ይሄ መድኃኒት ስራ ላይ እንዲውል ተደርጓል። በአሁኑ ሰዓት ከአምስት ሚሊዮን ህብረተሰብ ወይንም ህሙማንን ሊያክም የሚችል መድኃኒት በሀገራችን ገብቶ ይህንን መድኃኒት ጥቅም ላይ እያዋንን ያለ ነው። ወደፊትም ከዚህ ቁጥር በላይ የሆነ የ አርትሚስን ኮምባይንድ ድራግ ወይንም ኤሲቲ የምንለው ነው። ትክክለኛ ስሙ ኮአርተም የሚባለው መድኃኒት ነው። ይሄንን መድኃኒት ገዝተን ለህብረተሰቡ ለእያንዳንዱ ጤና ተቋማት ለማሰራጨት እቅድ አለን እና ይሄን ኤሲቲ ወይንም ከአርትሚስን ኮምባይንድ የሆነ ድራግ የእኛ ሀገር ቀድሞውኑ እንደ ፖሊሲ በህክምና መመሪያ ውስጥ አካቶ ይህንን መድኃኒት እየሰጠ መሆኑን ለመግለጽ እወዳለሁ። ይሄ እንግዲህ ይሄንን ስናደረግ በሳይንቲፊክ በሆነ መልኩ የጥናቶች ተደርገው ያ ጥናቱ በፊት ስንጠቀመው የነበረው መድኃኒት ፍቱንነቱ የቀነሰ መሆኑን ካሳየን በኋላ ነው ወደዚህ ወደ አዲሱና የአርቴሚዝንን ኮምቢኔሽን የሆነው ድራቀላለፍ ነው ማለት ነው። የዚህ ከሁለት እና ከዛ በላይ የሆነ መድኃኒት መጠቀም ዋናው ትልቁ ጥቅሙ ምንድን ነው? የወባው ፓራሳይት ተዋፊያን በቀላሉ ለመድኃኒት ሬዚስተንስ ወይንም የመቋቋም ኃይል እንዳይፈጥሩ የመድኃኒቱን እድሜ ለማራዘም ስለሚጠቅም ነው። በተለይ ደግሞ ከአርቲሜስኒን ጋር ኮምባይንድ የሆኑ ወይንም አብሮ የሚሰጡ መድኃኒቶች ትልቁ ጥቅማቸው አርቲሜስኒን ፓርቱ በጣም ፈጣን የሆነ የፈውስ ሕክምና መስጠት ስለሚችል በደም ሴሎቻችን ውስጥ ያሉትን ፓራሳይት ወይንም ታዋሲያን በአጭር ጊዜ ክሊር ስለሚያደርግ ይሄ የመድኃኒት የመቋቋም ባህሪ ቶሎ ላይመጣ ይችላል የሚል ሳይንቲፊክ ኤቪደንስ ስላለ ነው የአርትሜት ንዴት ኮምቢኔሽን በስራ ላይ ያዋንበት ምክንያት ነው። ዶክተር ዳዲ ባጭሩ፣ ወደ አምስት ሚሊዮን ለሚጠጋ ህዝብ እየሰጠን ነው ነው የሚሉኝ ይህን መድኃኒት? አዎ ከአምስት ሚሊዮን በላይ ህክምና ኦልሬዲ በአሁኑ ሰዓት እስከ ታች ጤና እስከሌላ ድረስ ያሉ የጤና ባለሙያዎች ይህን መድኃኒት እየተጠቀሙ ህክምናውን እየሰጡ ነው። ሁሉም የጤና ተቋማት አግኝተዋል። ይህ በሁለት ሺ እንደ ፈረንጆች አቆጣጠር በሁለት ሺ አምስት ተገዝቶ ስራ ላይ የዋለ ነው። በሁለት ሺ ስድስትም እንደዚሁ ከዚህ ቁጥር በላይ የሚሆን ኤሲቲ ወይም ኮአርተም በግዢ ሂደት ላይ ያለ አለ። በአሁኑ ሰዓት እያንዳንዱ ጤና ተቋም በቂ የሆነ የመድኃኒቱ ስቶክ በ ሶካቸው አላቸው። ወደ ዶክተር አጎናፍር ተካሌ ልለፍና ዶክተር አጎናፍር ሌላው የተጠቀሰው ደግሞ ይሄ የወባ ትንኝ መከላከያ አጎበር ስርጭት አስፈላጊነት ነው። በኢትዮጵያ ውስጥ ምን ያህል ይሰራበታል? ዶክተር አጎናፍር የወባ መድኃኒት የተነከረ አጎበር ወይንም ኢንሴክቲሳይድ ትሬትድ ኔትስ ወይንም ሎንግ ላስቲንግ ኔትስ የምንለው ልክ እንደ አዲሱ የጸረ ወባ መድኃኒት መንግስት ትኩረት በመስጠት ከግሎባል ፈንድ በተገኘው ገንዘብ በብዛት ወደ ኢትዮጵያ እንዲገባ ተደርጓል። አሁንም ብዙ አጎብር ጥያቄዎች ተደርገው ወደ ሀገሪቷ ከሶስት ሚሊዮን በላይ የሚሆኑ በቅርብ ጊዜ ይገባሉ። በሚቀጥለው አመት መጨረሻ አካባቢ ጠቅላላ መቶ ፐርሰንት የምንፈልገውን አጎበር እናገባለን የሚል እቅድ ነው መንግስት ያለው ከአጋሮቹ ጋር አንድ ጋር በመሆን አቡጃ ላይ ቅድም ዶክተር ዳቢ እንደገለጸው በሁለት ሺህ እንደ ኢሮፓያን አቆጣጠር የተወሰነው ውሳኔ ስልሳ ፐርሰንት የሚሆነው በወባ የሚጠቃው ህብረተሰብ አጎበር ማግኘት አለበት የሚል ነበር። የኢትዮጵያ መንግስት ግን ከአንድ ዓመት በኋላ መቶ ፐርሰንት ያደርሳል ማለት ነው። ይህንንም ሊያደርግ የቻለው ከአጋር ድርጅቶች ጋራ በስፋት በመተባበር በመስራት ነው። እንዲሁም ደግሞ የግሎባል ፈንድ እርዳታ በኢትዮጵያ በመሰጠቱና በአግባቡ በመጠቀሙ ነው። እንዳውም አምስተኛውን ዙር የግሎባል ፈንድ እርዳታ ኢትዮጵያ መቶ አርባ ሚሊየን ዩኤስ ዶላር ጠርቆላታል። ይህንን ገንዘብም በብዛት ወደዚህ ወደ አጎበሩ አካባቢ ለማቅረብ ነው። እንግዲህ በአንድ ቤት ውስጥ ሁለት አጎበር በማሰራጨት መቶ ፐርሰንት ከደረስን ከአመት በኋላ የወባን መቆጣጠር ስራ በጥሩ ሁኔታ ሊሰራ ይችላል ማለት ነው። እንዳውም ለመጥቀስ የምፈልገው በዚህ አመት ወረርሽኝ ወባ አልተነሳም በአስራ ዘጠኝ መቶ ዘጠና ስምንት የኢትዮጵያኖች አቆጣጠር። ይህም ሊሆን የቻለው መንግስት ከአጋር ድርጅቶች ጋራ በቅርበት በመገናኘት ጠንከር ያለ ስራ በመስራቱ ነው። በዚህ ሁኔታ የሚቀጥል ከሆነ የሚቀጥለውንም አመት ወረርሽኙን ለመከላከል እንችላለን ማለት ነው። እና በበር ስርጭቱ በስፋት እየተሰራ ነው። ሌላ ጥያቄ ልሰንዝር ለዶክተር ዳዲ ጂማ። እንግዲህ ኢትዮጵያ በጣም ሰፊ ሀገር ከመሆኗም በላይ የህዝቧም ቁጥር እየጨመረ ነው። በዚያም ልክ ደግሞ የድህነቱ መጠን እየሰፋ ነው እና ለእያንዳንዱ ኢትዮጵያዊ ለማዳረስ ያለው ጥረት በተለይም ደግሞ ደሀ ለሆኑና መድኃኒትም ገዝተው መጠቀም ወይንም አጎበሩንም መግዛት ለማይችሉ ሰዎች ለእያንዳንዱ የማሰራጨት ጥረቱ ምን ያህል ነው? እንደ ፖሊሲ የወባ መድኃኒትም ሆነ የአጎበር በአሁኑ ሰዓት በነጻ ነው፣ ለሁሉም የህብረተሰብ ክፍል እየተሰራጨ ያለው በተለይ የአልጋ ጉበር ብናይ ለሁሉም በተለይ ለወባ በሽታ የተጋለጡና አክሴስብሊቲ ለጤና ተቋማት አክሴስብሊቲያቸው በጣም ሩቅ የሆኑና ቨልነረብል የሆኑ ግሩፖችን ትኛሩ ውሰድ ነው የአልጋ ጎበሩን በነጻ እያሰራጨን ያለ ነው። በዚህ ሁኔታ እንደ ፈረንጆች አቆጣጠር በሁለት ሺ ሰባት ለሁሉም ወባማ በሆኑ አካባቢ በሚኖሩ አባወራዎች አስር ሚሊዮን ለሚሆኑ አባወራዎች በሙሉ ሁለት የአልጋ አጎበርን ለእያንዳንዱ ቤት በማሰራጨት ለባዳር አላማችን እና ይሄንን በምናደርግበት ጊዜ ለሁሉም የሕብረተሰቡ ክፍል ይሄንን የአጎበር በነጻ ለማሰራጨት ነው። እገያችን የገንዘብ አቅሙ ያላቸው ሸምተው ሊጠቀሙበት ይችላሉ ወይንስ እንዲሁ በነጻ ነው?